እግዚአብሔር አምላካችንን ስለ ዝማሬዎቹ እናመሰግናለን። የመልእክቴ ክፍል እንዳነበብኩላችሁ ዘካርያስ ከዘካሪያስ ታሪክ ጋር የተያዘና ሉቃስ ወንጌል ምዕራፍ 1 67 እስከ 77 ላይ ባለው ነው፣ እስከ 80 ነው እያነበብኩላችሁ እና ምን የሚል ርዕስ ሰጥቸዋለሁ የዘካሪያስ ትንቢትና ትምህርቱ የሚል ርዕስ ሰጥቸዋለሁ። በዚህ በጌታ ልደት አካባቢ ይህንን የዘካርያስን ትንቢት ማሰብ በጣም አስፈላጊ ነው። እንደምታውቁት የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ሰው ሆኖ የተገለጠበትን አካባቢ ነው አሁን እያሰብን ያለኑ ገና ወይም ክሪስማስ በሚባለው አካባቢ እና ጌታ ኢየሱስ ክርስቶስ የሰውን ስጋ በለበሰበት አካባቢ የነበሩት ክስተቶች በጣም አስደናቂ ክስተቶች ናቸው እና እነዚህ ክስተቶች ራሳቸው ሆነ ተብለው በእግዚአብሔር የተቀናበሩ ናቸው። ምክንያቱም ይሄ የእግዚአብሔር ልጅ ከስላሴ ሁለተኛው የሆነው ወልድ የምንለው ጌታ ኢየሱስ ክርስቶስ ሰው በሚሆንበት ጊዜ ወይም የሰውን ስጋ በሚለብስበት ጊዜ ዝም ብሎ ተራ ነገር እንዳልነበረ እና እንዳልሆነ የሚያሳዩ ክስተቶች ናቸው። እነዚህ ክስተቶች በሰው አይምሮ ለየት ያለ ግንዛቤን እሱ ዝም ብሎ እንደ ሰው እንደ ማንኛውም ሰው የሆነ ሰው እንዳልሆነ የሚያሳዩ ክስተቶች ናቸው እና እነዚህን ክስተቶች በአካባቢ የነበሩትን ክስተቶች ማየትና መመልከት እጅግ በጣም አስደናቂ እንደሆነ አስቤአለሁ ለራሴ እና አግኝቼዋለሁ እና ስለዚህ ከመወለዱ በፊት አሁን ልክ ከመወለዱ በፊት ስድስት ወር ሶስት ወር እና በዛ አካባቢ ከመወለዱ በፊት የነበሩት ክስተቶች ከዚህ በፊት ዓለም ያላየችው ሰው ማለት ጌታ ኢየሱስ ክርስቶስ ከዛ ከመወለዱ በፊት በእንደዛ አይነት መልኩ አልታየም ነበር እና ዓለም ያላየችው ሰው ዓለም ያላወቀችው ሰው እንደሚወለድ እና መወለዱን የሚያበስሩ ነገሮች ነበሩ። ምናልባት አንዳንዶቹን ከዚህ በፊት ሲነገሩ ሰምታችኋል። ለምሳሌ ማቴዎስ ወንጌል ላይ የሰብአ ሰገል እየተመለከቱ የመጣው ኮከብ የመራቸው ኮከብ አስደናቂ ነገር ነው። ከዛ በፊት ሆኖ የማያውቅ ክስተት ነው እና እነዚህ አሁን እዚህ ጋር የምነግራችሁ ነገሮች በሙሉ ይህንን በዓለም ውስጥ ከዚህ በፊት ታይቶ የማይታወቀው በሰው መልክ የተገለጠውን እግዚአብሔር ለማሳየት የተለየ ግንዛቤ እንዲኖረን የሚናገሩ ምስክርነቶች ናቸው። ይሄ ብቻ አይደለም። ራሱ ጌታ ኢየሱስ ክርስቶስ ከመወለዱና አገልግሎት ከመጀመሩ በፊት የሚመጣ እሱን ቀድሞ ግንባር ቀደም ሆኖ ማለትም፣ መንገድ ጠራጊ ሆኖ የሚመጣውም ዮሐንስ ራሱ መጥምቁ ዮሐንስ የተወለደበትን አወላለድ በጣም የተለየ ነው። ምዕራፍ አንድን ባለፈው ሳምንት ምናልባ አላነበብነውም። በእርግጥ ምዕራፍ አንድ ላይ ከቁጥር አንድ ጀምሮ ብትመለከቱ ዘካርያስ በቤተ መቅደስ እያገለገለ መልአክ ተገለጠለት። መልአኩ ተገልጦ አንተም ሚስትህም አርጅታችኋል፣ ግን ልጅ ትወልዳላችሁ፣ ልጁን ዮሐንስ ብላችሁ ትጠሩታላችሁ፣ እሱ ደግሞ በጌታ ፊት የሚሄድ መንገድ ጠራጊ ይሆናል ብሎ ተናገረው። ይሄ ከዛ በፊት ሆኖ የማይታወቅ ነገር ነው። ዘካሪያስ አላመነም። ስለዚህ ዲዳ ሆነ ለዘጠኝ ወር እና ኤልሳቤጥ በስተርጅኗ ፀነሰች። በጣም አስደናቂ የሆነ ተአምር ነው። ከዚህ በፊት በስተርጅኗ የጸነሰች እና የወለደች አንድ ሴት ብቻ ነው የምናውቀው መጽሐፍ ቅዱስ ላይ ያችን ማናት? ሳራ ናት። ልክ እንደዛ ነው ተአምር እግዚአብሔር እዚህ ቦታ እየሰራ ያለው እና ዮሐንስ የሚባል ልጅ እንደሚወልዱ እና ከቁጥር 57 ጀምሮ ያላነበብኩት ኤልሳቤጥ የመውለጃዋ ጊዜ ደረሰ፣ ወንድ ልጅ ወለደች። ጎረቤቶች ሁሉ ተሰብስበው ስም እናውጣ ስም እናውጣ ብለው ስም ማውጣት ፈለጉ። እና ኤልሳቤጥ ምናለች? ይሄ ልጅ ስሙ ዮሐንስ ነው የሚባለው አለች። እና ሰዎች ደነገጡ። ከቤተሰቦች ውስጥ እኮ በእስራኤል ባህል ውስጥ አንድ ልጅ የሚሰየመው በአባቱ ወይም በቤተሰብ ስም አኳያ ነው እና ከቤተሰብሽ ዮሐንስ በሚባል ስም የተጠራ ሰው የለም፣ እና ይሄ መሆን የለበትም እያሉ ሲናገሩ፣ ዘካሪያስ ሽማግሌው ብራና አምጡልኝ ብሎ በእጁ መጻፍ ጀመረ እና በብራና ላይ ስሙ ዮሐንስ ነው ብሎ ጻፈ እና ያን ጊዜ ሰዎች ደነገጡ ይላል። አሁን ተመልከቱ ቁጥር ስልሳ ሁለት ላይ አባቱንም ማን ሊባል እንዲወድ ጠቀሱት። ያው ዲዳ የማይናገርም የማይሰማም ስለሆነ ብራናም ለምኖ ስሙ ዮሐንስ ነው ብሎ ጻፈ። ሁሉም አደነቁ። ያን ጊዜ ምን ሆነ ይላል። አፉ ተከፈተ፣ ከዘጠኝ ወር በኋላ መናገር ጀመረ፣ መላሱም ተፈታ፣ እግዚአብሔርንም እየባረከ ተናገረ። ለጎረቤቶቻቸው ሁሉ ፍርሃት ሆነ። በጣም አስደናቂ ነገር ነው። ይህ ሁሉ ነገር በይሁዳ በተራራማ ሀገር ሁሉ ተወራ የሰሙትም ሁሉ እንኪያስ ይሄ ህፃን አሁን የተወለደው ህፃን ምን ይሆን ብለው መደነቅና መጠያየቅ ጀመሩ እና እያሉ በልባቸው አኖሩት ግን በህፃኑ ላይ ይላል ቁጥር 66 የጌታ እጅ ከእሱ ጋር ነበረች ብሎ ይናገርና ልክ 67 ዛሬ የምጀምርበት የስብከቴ ርዕስ አባቱ ዘካርያስ መንፈስ ቅዱስ ሞላበትና ትንቢት ተናገረ እንዲህም አለ ብሎ ከቁጥር 68 ጀምሮ ይናገራል። እንግዲህ ታላችሁ በጣም አስደናቂ ክስተት ነው እዛጋ የሆነው። በኤፍሬም በተራራማ ሀገር ሁሉ ያሉ ሰዎች ይህንን ነገር ሰምተዋል፣ በጣም ተደንቀዋል። ድንቅ የሆነ ክስተት ተከስቶ ነው የምናየው። እና በዛ ክስተት ውስጥ ነው መንፈስ ቅዱስን ተሞልቶ ዘካሪያስ ትንቢት መናገር የጀመረው። አሁን እኔ የማካፍላችሁ ቃል የዘካሪያስ ትንቢትና ትምህርቱ በሚል ርዕስ የተቀናበረ ነው። እና የመጀመሪያው ነጥቤ ታዲያ ትንቢት ከዘካሪያስ ትንቢት በሚል ርዕስ ስለ ትንቢት ጥቂት ነገር ልነግራችሁ እፈልጋለሁ። ይህንን በዚህ ዘመን ማወቅ በጣም አስፈላጊ ነው። አባቱ ዘካሪያስ ይላል። ቁጥር 67 ላይ መንፈስ ቅዱስ ሞላበትና ምን ተናገረ? ይላል። ትንቢት ተናገረ፣ እንዲህም አለ። ትንቢት ከዘካሪያስ ትንቢት ነው ያልኩት የመጀመሪያውን ርዕሴን። ትንቢት ምንድን ነው? መጽሐፍ ቅዱስ ላይ ትንቢት ትንቢት ትንቢት የሚል ነገር እንሰማለን። እና በዚህ ዘመን ደግሞ ነቢያቶች በጣም ብዙ ነቢያቶች እንዳሉና ትንቢት እንደሚናገሩ እየተናገሩም እንደሆነ እንሰማለን። በተለያየ አጋጣሚ ግን ትንቢት ምንድን ነው? ከዘካርያስ ትንቢት ትንቢት የሚለውን ነገር እና ደግሞም ከአጠቃላይ መጽሐፍ ቅዱስ መመልከትና ማስተዋል በጣም ጠቃሚ እንደሆነ አስባለሁኝ። ትንቢት የሚለው ቃል ከሂብሩ ቋንቋ የተወረሰ ነው በአማርኛ እና በእርግጥ ነቢይ ከሚለው ከተናጋሪው ሰው የተቀናበረ ቃል ነው። ነቢይ የሚለው የሂብሩ ቃል ናቢ የሚል ነው። በአረብኛም፣ በሂብሩ ቋንቋም በኢትዮጵያ በአማርኛም የተወራረሰ ሴሜቲክ ላንጉጅ ስለሆነ ነቢይ የሚለው ቃል ለትንቢት ተናጋሪ የተሰጠ ቃልና መግለጫ ወይም ስያሜ ነው። በግሪክ ወደ እንግሊዝኛ ቀጥታ የተወረሰ ቃል አለው ለዚህ ለነቢይና ለትንቢት ፕሮፌሲ ወይም ፕሮፌት ነው የሚለው ይሄ። የግሪክ ቃል ነው ቀጥታ ወደ እንግሊዝኛ የተወሰደ ነው። ግን ትንቢት የሚባለው ነገር የሚነገረው ነገር ነው። የሚነገረው ቁም ነገር ሀሳብ፣ ወይም ትምህርት ሲሆን ነቢይ ደግሞ የሚባለው የሚነገረውን ነገር ተናጋሪው ሰው ነው። እና ትንቢትና ነቢይ የሚለው እንዲህ አይነት ትርጉም አለው። ግን ከሂብሮ ቃል ስንነሳ ትንቢት ሶስት ገጽታ ያለው መልእክት ነው። አሁን ይህንም በደንብ እንድትይዙልኝ ይፈልጋለሁ። ትንቢት አንደኛ ወደፊት የሚመጣውን ነገር መናገር ማለትም ሁሉም በሚያውቀው በእግዚአብሔር መንፈስ ቁጥጥር ውስጥ ሆኖ አንድ ሰው ታሪክ ከመከሰቱ በፊት ከመሆኑ በፊት የሚናገረው ነገር ነው ትንቢት የሚባለው። ለምሳሌ ጌታ ኢየሱስ ክርስቶስ ከቅድስት ድንግል ማርያም እንደሚወለድ ኢሳያስ ምዕራፍ ሰባት ቁጥር 14 ላይ እንሆ ድንግል ትጸንሳለች ወንድ ልጅ ትወልጃለች፣ ስሙን ደግሞ አማኑኤል ይሉታል ተብሎ ተጽፏል። ይሄ ገና ከ700 ዓመት በፊት የተነገረ ነገር ማርያም ስትወልድ የሆነ ነገር ነው። እና ጌታ ኢየሱስ ክርስቶስ እንደሚወለድ ትንቢተ ኢሳይያስ ምዕራፍ ዘጠኝ ላይ እግዚአብሔር ወንድ ልጅ እንደሰጠን አለቅነት በጫንቃው ላይ እንዳለ ስሙ ድንቅ መካር፣ ኃያል አምላክ እንደሚባል ተነግሯል። ልክ ይህም ስለ ጌታ ኢየሱስ ክርስቶስ የተነገረ ትንቢት ነው። እንግዲህ በመጀመሪያ ደረጃ ትንቢት የሚለው ቃል ወደፊት የሚሆነውን ነገር ከመሆኑ በፊት መናገር ማለት ነው። ሁለተኛ ትርጉሙ ደግሞ በእርግጥ ይሄኛው የመጀመሪያውን ትርጉሙን በተመለከተ መጽሐፍ ቅዱስ ላይ ወደፊት ስለሚሆኑ ነገሮች የተነገሩት በጣም ጥቂት ነገሮች ናቸው፣ ብዙ ነገሮች አይደሉም። ወደፊት ስለሚሆኑ የተነገሩት በጣም ጥቂቶች ናቸው። ከመጽሐፍ ቅዱስ መጽሐፍ ቅዱስን በአጠቃላይ ስናጠና ሁለተኛው ትርጉም ምን ያህል ጠቃሚ እንደሆነ ትንቢትን ያሳየናል። ሁለተኛው ትርጉም የተገለጠውን የእግዚአብሔርን እውነት እግዚአብሔር የገለጣቸው እውነቶች አሉ። መጽሐፍ ቅዱስ ላይ ተጽፎ እንዲቀመጡ ያደረጋቸው ወይም ደግሞ በቃል ሕዝቡ እንዲሰማ ያደረጋቸው እነዚህን የተገለጡትን እውነቶች ለሕዝቡ በሚገባ መንገድ እና በሚገባ ሁኔታ ማብራራትና ማስተማር ማለት ነው። ትንቢት አንድ ነቢይ በብሉይ ኪዳን ነቢይ የተባለ ነቢይ ነሰሰሪ የወደፊት ተናጋሪ ብቻ ማለት ሳይሆን ያለውን የእግዚአብሔርን እውነት የሚያስተምር፣ የሚያስረዳ፣ የሚያብራራ ሰው ማለት ነው። ይሄ ሁለተኛው ትርጉሙ ነው። ከዚህ ከሁለተኛው ትርጉም የተነሳ መጽሐፍ ቅዱስ በሙሉ ነቢያት የተባሉት የእግዚአብሔርን ቃል አስተማሪዎች ናቸው። የእግዚአብሔርን እውነት ገላጮች፣ አብራሪዎች፣ አስረጂዎች ናቸው እና በሚገባቸው መልክ ሰዎች እንዲረዱ የሚያደርጉ ናቸው። ይህንም በተመለከተ ፓስተሮች ሁሉ ነቢዮች ናቸው። ይህን በተመለከተ የእግዚአብሔርን ቃል ስለሚያስተምሩ ማለት ነው። እና ወደ ቅድም እንዳልኩት የመጀመሪያው ትርጉም እስከ መጥምቁ ዮሐንስ መምጣት ድረስ ሲሰራ ቆይቷል። መጥምቁ ዮሐንስም የመጨረሻው ነቢይ ተብሎ ነው የሚታወቀው። እና እስከ መጥምቁ ዮሐንስ፣ አሁን ከመጥምቁ ዮሐንስ በፊት አባቱ ዘካርያስ ነቢይ ተናግሯል እና እነዚህ ሁለቱ የትንቢትን አገልግሎት የደመደሙ ሰዎች ናቸው በመጽሐፍ ቅዱስ በመጀመሪያው ትርጉም መሰረት። እና ከዛ ከጌታ ከመጥምቁ ዮሐንስ ጀምሮ ጌታ ኢየሱስ እስከሚመጣ ድረስ ያለው የቤተ ክርስቲያንና የእግዚአብሔር አገልግሎት ግን በሁለተኛው ትርጉም ላይ ያነጣጠረና የተውጠነጠነ ነው። ሐዋርያት የነቢይነት አገልግሎት ነበር የሚያገለግሉት። ማለት የጌታ ኢየሱስ ክርስቶስን ትምህርት እየተፈተፈቱ ለሰዎች ያስተምሩ ነበር። ወንጌልን ሲሰብኩ ጌታ ኢየሱስ የነገራቸውን ነገር ነበር የሚሰብኩት ሐዋርያቱ። እንዳውም ዮሐንስ ወንጌል ምዕራፍ 14፣ 15 እና 16 ላይ ብትመጡ መንፈስ ቅዱስን ትቀበላላችሁ። መንፈስ ቅዱስ እኔ ያስተማርኳችሁን በሙሉ ምን ያደርጋችኋል ብሏችኋል? ያሳስባችኋል። ስለዚህ እኔ ያስተማርኳችሁን ትሰብኩት አላችሁ ብሎ ነው ጌታ ኢየሱስ የነገራቸው። እና የነቢይ አገልግሎት ያገለግሉ ነበር። በሦስተኛ ደረጃ የእግዚአብሔር ቃል ራሱ ይሄ የእግዚአብሔር ቃል በሙሉ የትንቢት ቃል ተብሎ ነው የሚታወቀው። ማለት የወደፊትም ነገር ትምህርትም ያለበት ስለሆነ አሁን ትንቢት የሚባለውን ነገር ስታየው ሁለት ነገር በአይምሯችሁ መምጣት አለበት። አንደኛ የወደፊት ነገር ነው ትንቢት የሚባለው ነገር እና የሚመጣ ነገር። አሁን ስለ ጌታ የሱስ ትንቢት ተነግሯል። ስለ መንግስተ ሰማይ ትንቢት ተነግሯል። መንግስተ ሰማይ እንጠብቃለን፣ ሁላችንም ደግሞ በእምነት ከሆንን እንገባባታለን። ግን ትንቢት የሚለው ነገር ደግሞ እዚህም ምድር ላይ ይህንን የእግዚአብሔር ቃል በደንብ ለሰዎች በሚገባ መልክ ማስረዳትና ማብራራት፣ ማስተማር ማለትም እንደሆነ እንድንረዳ ነው። እንግዲህ እዚ ጋ በሽማግሌው በዘካሪያስ የተነገረው ትንቢት ምንድን ነው የሚመስለው የሚለውን ነገር መጠየቅ በጣም አስፈላጊ ነው። ተመልከቱ ቁጥር 67 ላይ ስትመጡ አባቱ ዘካሪያስም መንፈስ ቅዱስ ሞላበትና ምን ተናገረ? ትንቢት ተናገረ። ግን አሁን ትንቢቱን የዘካሪያስን ትንቢት ስትመረምሩ ሁለት መልክ ያለው ትንቢት ነው። አንደኛ ትምህርት ነው ሁለተኛ ደግሞ ወደፊት የሚሆንን ነገር ነው የተናገረው። ትምህርቱ ምን ላይ ነው ያውጠነጠነው? እግዚአብሔር ድሮ የተናገረውን ነገር በሙሉ እያነሳ አንተ አሁን የሆነ ያለው ነገር በሙሉ ድሮ የተናገርከው ነገር ነው እና ድሮ የተናገርከው ነገር ነው እያለ ነው። ተመልከቱ፣ የእስራኤል ጌታ አምላክ ይባረክ ብሎ ካመሰገነ በኋላ ጎብኝቶ ለህዝቡ ቤዛ አድርጓልና፣ ይሄንን ዘረዝረዋለሁ። ከጥንት ጀምሮ በነቢያት በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳን ቀን አስነስቷል። ተመልከቱ ቅድም መዝሙር 132ን አንብቤላችኋለሁ። ቁጥር 17 ላይ 132፣ እግዚአብሔር ምን ብሏል? በዳዊት ቤት የመዳን ቀንድ አነሳለሁ ብሏል። ልክ ይህንን ነው እዚ ጋር ዘካሪያስ ጠቅሶ የተናገረው የመዳን ቀን በዳዊት ቤት አስነስቶልናል። እና ማዳኑ ደግሞ ምንድን ነው ብሎ ማዳኑን እያብራራ ሲያስተምር ሲናገር ነው የምትዩት። ግን ይሄ በትንቢት ውስጥ የተካተተ ነገር እንደሆነ እንድታስተውሉ ነው። የወደፊቱንም ተናግሯል። ስለ ልጁ አንተ ልጄ አለ ይህንን ዮሐንስን፣ እና አንተ ልጄ ምን ትሆናለህ? የልዑል ነቢይ ትባላለህ። የጌታ መንገድ ጠራጊ ትሆናለህ። ይሄ ትንቢት ነው። በእርግጥ በብሉይ ኪዳንም የተነገረውን እንደገና ማብራሪያ ነው እና የጌታ ኢየሱስ ክርስቶስንም አገልግሎት ሲናገር ታያላችሁ። እና ትንቢት ሁለት ነገር የያዘ ነው፣ የወደፊትና የእግዚአብሔር ቃል ላይ የተመሰረተ ትምህርት ነው። በአሁኑ ጊዜ ሰዎች ትንቢትን በተመለከተ በጣም በጣም የተምታታ ሀሳብ ነው ያላቸው ትንቢት ማለት ሰዎች ውስጥ የተደበቀ ነገር ያለን ነገር ዝም ብሎ አንድ ሰው መጥቶ ቤትሽ ውስጥ እንዲያይነን ነገር አለ እንዲያይነን ነገር ሆናል እንዲሰርታል በዚህ ወጥታል እንዲ በዚህ ወርዳል ወንድምና እህት ሲገቡ ቤተ ክርስቲያን ውስጥ እግዚአብሔር አንተንና አንችን አጣምሬያችኋለሁ ብሏችኋል የሚሉ ነገሮች ነው የሚነገሩት። ይሄ ከመጽሐፍ ቅዱሳዊ የትንቢት ትርጉም መቶ በመቶ የተለየ ሌላ ሃይማኖት ነው። መጽሐፍ ቅዱሳዊ ትርጉም የትንቢት ወደፊት ስለሚሆን ነገር የሚናገር አንድ፣ ሁለተኛ ደግሞ እዚህ ላይ ያለውን ቃል አብራርቶ ማስተማር ነው። እና እነዚህን ሁለት የትንቢት ትርጉሞች ብትይዙና ብትልባችሁ ውስጥ ቢጻፍ ወደፊት መሳይ አጭበርባሪ ነቢይ ነኝ የሚል አጭበርባሪ ሰው ሊያጭበረብራችሁና ሊሸውዳችሁ፣ ሊያታልላችሁ አይችልም ማለት ነው። እኔ በዚህ በብሄሪያ ቅዳሜ ማታ አ ቅዳሜ ቅዳሜ አስቀይሬዋለሁ የጥያቄና መልስ ጊዜ ይቀርብልኛል። እና አንድ ሴት ትናንትና ማታ አንድ ጥያቄ ጠየቀችኝ። የጠየቀችኝ ጥያቄ ምንድን ነው? አሁን እዚያ አሜሪካ ውስጥ አለች። ጥሩ ጥሩ ቤተ ክርስቲያኖች አሉ እና የእግዚአብሔርን ቃል በደንብ ነው የሚያስተምሩት። እና ኢትዮጵያ ውስጥ ግን ስናይ ሁልጊዜ ይሳካላል ይሆንላል የሚል ነገር ነው፣ ትልልቁ ነቢያቶች ሁሉ አሉ የሚባሉት የሚናገሩት ብላ ጠየቀችኝ። አዎ ልክ ነው። በጣም አታካች እና አድካሚ ነገር ነው፣ አሁን ኢትዮጵያ ውስጥ እና በተለያዩ ትልልቅ ኮንፍራንሶች የሚደረጉት ነገር ምክንያቱም የነቢይነት አገልግሎት መጽሐፍ ቅዱስ ላይ የእግዚአብሔርን ቃል ማስተማር ነው፣ መግለጥ ነው። እኛ ድሮም ጀምሮ ጌታን ከተቀበልንበት ጊዜ ጀምሮ ያየነው ነገር እውነቱ ይሄ ነው። ግን ይሄ ይሳካላል ይሆንላል፣ በዚህ ወጣ፣ በዚህ ወረደ የሚሉ ሰዎች በሙሉ የእግዚአብሔር መንፈስ በዞረበት ያልዞሩ ሰዎች ናቸው። የእግዚአብሔርን መንፈስ በፍጹም የማያውቁ ድራማ ሰሪዎች ናቸው በእግዚአብሔር ቤትና በእግዚአብሔር ሕዝብ ላይ እና መጽሐፍ ቅዱስ የሚናገረው ነገር ላይ ግን ብንመጣ እግዚአብሔር አምላክ በእውነት ለልባችን በቃሉ ይናገረናል፣ ይለውጠናል። መንፈስ ቅዱስ በቃሉ አማካኝነት በሕይወታችን ይሰራል። እና ትንቢትም በተመለከተ እነዚህን ነጥቦች ይዛችሁልኝ ከሆነ አትታለሉም ልላችሁ ነው። አሁን በሁለተኛ ነጥብ የምመጣው የዘካርያስ ትንቢት ዋና ዋና ሀሳቦች ምንድን ነው? የዘካርያስ ትንቢት የያዛቸው ዋና ዋና ሀሳቦች የመጀመሪያው ልክ ትንቢቱን ሲጀምር የተናገረው ቁጥር 68 ላይ የእስራኤል ጌታ አምላክ ይባረክ ብሎ ጎብኝቶ ለሕዝቡ ቤዛ አድርጓልና ብሎ ነው የተናገረው። እግዚአብሔር የሚባለው አምላክ ሕዝቡን የሚጎበኝ አምላክ ነው። ይህ የትንቢቱ ዋና ይዘት ውስጥ ያለ ንግግር ነው። የእስራኤል ጌታ አምላክ አመሰገነ፣ ይባረክ፣ ክብር ይሁንለት፣ ምስጋና ይሁንለት ብሎ ከተናገረ በኋላ ግን ይሄ እግዚአብሔር የሚባለው የእስራኤል ጌታ አምላክ የኛ አምላክ ምን አይነት አምላክ ነው? ህዝቡን የሚጎበኝ አምላክ ነው። እግዚአብሔር ህዝቡን ይጎበኛል። እግዚአብሔር ህዝቡን በመጎብኘት የታወቀ ነው መጽሐፍ ቅዱስን ብትመለከቱ እግዚአብሔር ህዝቡን በመጎብኘት በተደጋጋሚ በተደጋጋሚ የታወቀ ታሪክን ያስመዘገበ አምላክ ነው እግዚአብሔር እናንተንም እኔንም ሰዎችን በመጎብኘት የታወቀ የሚጎበኝ አምላክ ነው ይህንን ሲናገር ታሪካዊውን እውነት ነው እየተናገረ ያለው እግዚአብሔር ህዝቡን ጎብኝቶ ለህዝቡ ቤዛ አድርጓል ህዝቡን ይጎበኝና በራሱ በጠራቸው ሰዎች አማካኝነት ይጎበኛል። ራሱም ወርዶ የህዝቡን ሁኔታ ወርጄ አያለሁ ብሎ ልክ በሰዋዊ አነጋገር ሁሉን ያውቃል እግዚአብሔር። ባለበት ቦታ ሆኖ ግን አያለው ያሉበትን ሁኔታ ብሎ አይቻለሁ፣ ጎብኝቻቸዋለሁ፣ ስለዚህ አዳኝ ደግሞ እልክላቸዋለሁ ብሎ ለምሳሌ፣ ሙሴን በግብፅ ምድር እግዚአብሔር ልኮ እስራኤላውያንን ከግብፅ ባርነት አውጥቷቸዋል እና ዘጸአት ላይ ብታነቡ እኔ ጎብኝቻችኋለሁ፣ አይቻችኋለሁ፣ ችግራችሁን፣ ሰቆቃችሁን፣ እስራታችሁን፣ ባርነታችሁን ተመልክቻለሁ እና ላወጣችሁ መጥቻለሁ። መልእክተኛዬን ልኬላችኋለሁ ብሎ በሙሴ በኩል ሲያወጣቸው ታያላችሁ። እግዚአብሔር ይጎበኛል፣ አንተን ይጎበኛል፣ አንችን ይጎበኛል። ጎብኝተው ያለንበትን ሁኔታ አውጥቶ ከችግር የሚያወጣ የሚረዳ ጠላታችንን ያነቀንን ያሰረንን የሚመታ በታሪክ የመታ ታላቅና እውነተኛ አምላክ ነው። ይሄ የመጀመሪያው የትንቢቱ ይዘት እንደሆነ ታያላችሁ። በሁለተኛ ደረጃ አሁን ቁጥር 68 ቀጥሎ ስትመለከቱ ጎብኝቶ ለሕዝቡ ቤዛ አድርጓል፣ ደህንነት አድርጓል፣ ማዳን አድርጓል የሚለውን ተናግረው ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳን ቀንድን አስነስቶልናል ብሎ እግዚአብሔር የተናገረውን የሚፈጽም አምላክ መሆኑን ያሳያል። አሁን የትንቢቱን መልእክት ተመልከቱ። እግዚአብሔር የሚባለው የኛ አምላክ ይጎበኛል። ግን ደግሞ ለህዝቤ አደርጋለሁ፣ ይህንን አከናውናለሁ ብሎ የተናገረውንና ያስቀመጠውን ሀሳብ መቶ በመቶ በጊዜውና በሰዓቱ የሚፈጽም አምላክ ነው። እግዚአብሔር የተናገረውን የገባውን ቃል ኪዳን የሚፈጽም አምላክ ነው። ለዚህ ነው ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ የተናገረውን ነገር በሙሉ በብላቴናው በዳዊት ቤት የመዳን ቀንድን አስነስቶልናል። እንግዲህ ቅድም መዝሙር መቶ ሠላሳ ሁለትን ካነበብኩት ልታስቡ ትችላላችሁ። በዳዊት ቤት ውስጥ ከዳዊት ዘር አዳኝ መሲህ ይመጣል በዳዊት ዘር በኩል ለዘላለም በዙፋን ላይ የሚቀመጥ ግን ብቸኛ ጌታ ኢየሱስ ክርስቶስ ይመጣል ተብሎ እንደተነገረ የመዳን ቀንድ እግዚአብሔር አስነስቶልናል እና ይህንን ሀሳብ የመዳን ቀንድ የሚለውን በሚቀጥለው ነጥብ ላይ እናገርበታለሁ። ግን ይህንን ሀሳብ ጥቂት ላብላላላችሁ። እግዚአብሔር ሲናገር የኖረ አምላክ ነው፣ ለህዝቡ እና ዘካርያስ የሚናገረው መናገር ደግሞ የጀመረው አሁን አይደለም፣ ጥንት ነው ብሎ ነው የሚናገሩ። ድሮ ድሮ እግዚአብሔር ተናግሯል። ዓላማውን፣ እቅዱን፣ ፈቃዱን ሲገልጥ ነበር እግዚአብሔር። እና አሁን አንዳንድ ነጥቦችን ላንብብላችሁ። መቼም በተደጋጋሚ ይሄንን ስናገር ሰምታችኋል። የጌታ የኢየሱስ ክርስቶስ ሰው ሆኖ መወለድ ከፍጥረት መጀመሪያ ላይ ነው የተነገረው። ዘፍጥረት ምዕራፍ 3 ቁጥር 15 አዳምና ሔዋን በኃጢአት ወደቁ። እግዚአብሔር መጥቶ ጎበኛቸው እና ጎበኛቸውና እባብን፣ ሔዋንን፣ አዳምንም አነጋገረና እግዚአብሔር ያንቺ ዘር አላት የሔዋንን ዘር ይሄንን እባብን ጭንቅላቱን ይቀጠቅጣል። ያ የመጀመሪያው የወንጌል ቃል ኪዳን ነው። ጌታ ኢየሱስ ክርስቶስ እንደሚመጣ እና ጠላታችንን ሰይጣንን ስልጣኑንና ኃይሉን እንደሚገፈው ጭንቅላቱን እንደሚመታው በፍጹም ስራ መስራት በእኛ ላይ እና በዓለም ላይ እንዳይችል እንደሚያደርገው የተነገረ ቃል ኪዳን ነው ያንን እግዚአብሔር ፈጽሞታል። ከጥንት ጀምሮ የተነገረውን ነገር እግዚአብሔር አድርጎታል። ሁለተኛ ደግሞ ለአብርሃም ደግሞም መሐላ ምሎለታል። ዘፍጥረት ምዕራፍ 22 ላይ ነው። ይሄ በጣም የሚገርም ነው። በኋላ ትንሽ ወረድ ብዬ ላሳያችሁ ሞክራለሁ። ዘፍጥረት ምዕራፍ 22 ላይ እግዚአብሔር ጠዋት ማለዳ አብርሃም ሲነሳ ተነስና አንድ ልጅህን ይስሐቅን ወስደህ እኔ በማሳየ ተራራ ላይ በማሳየ ስፍራ ላይ ሰዋልኝ ብሎ ጥያቄ አቀረበለት። ይሄ በጣም የሚያስደነግጥ ጥያቄ ነው። አብርሃም እግዚአብሔርን ስለሚያውቅ እግዚአብሔር ስለሆነ የተናገረው እግዚአብሔር የተናገረውን መታዘዝ የመታዘዝ ህይወት ስለነበረው ልጁን ይዞ እንጨት ይዞ ማቃጠያ እሳት ይዞ ሰራተኞቹን ይዞ ሶስት ቀን መንገድ ተጉዞ ሊሰዋው ባለበት ቦታ ላይ በሙሉ ወስኖ መሰዊያው ላይ ደርድሮ እሳት ከመለኮሱ በፊት ሊያርደው ሲል እግዚአብሔር እንዳታደርገው ብሎ እንደተናገረው እና ከዛ እሱን ይስሐቅን የሚተካ በግ እንደላከለት። ልክ በዛ ቦታ ላይ ይገርማቸዋል። በዛ ቦታ ላይ ነው ጌታ ኢየሱስ ክርስቶስ በመስቀል ላይ የተሰቀለው እና ይህንን ጌታ እግዚአብሔር የገባውን ቃል ኪዳን ለአብርሃም ፈጸመው። የሚገርም ነገር ነው። ትንቢት ተፈጽሟል። ድሮ የተነገረውን ነገር ነው አሁን እዚህ ጋር ዘካርያስ እየተናገረ ያለው እና ለዳዊት ደግሞ ከወገቡ የሚወጣው መሲህ ለዘላለም በዘላለም ቃል ኪዳን በዙፋኑ ላይ እንደሚቀመጥ። አሁን መዝሙረ ዳዊት 89ን ማንበብ አልችልም፣ በጣም ረጅም መዝሙር ነው። ግን መዝሙረ ዳዊት 89 በጣም አስደናቂ መዝሙር ነው። ስለ ጌታ ኢየሱስ ክርስቶስ ከዳዊት ዘር ወደፊት መምጣት እና በዙፋኑ ላይ ስለመቀመጡ እና ለመንግስቱ መጨረሻ እና ፍጻሜ እንደሌለው የተነገረበት መዝሙር ነው እና እዛ ላይ የተነገረውን ነው አሁን እግዚአብሔር እየፈጸመ ያለው ብሎ ነው። የትንቢቱ ዋና ዋና ነጥቦች እነዚህ ናቸው። ግን የትንቢቱ ነጥቦች ጋር ሳናነሳቸው የማናልፋቸው ነገሮች የእግዚአብሔር ጉብኝትና ማዳን በተለያዩ ምሳሌዎችም ተጠቅሶ ነበር ብሎ ይኪዳለ እነዚህ ምን ብለን እንጠራቸዋለን? ታይፕስ ብለን እንጠራቸዋለን በእንግሊዝኛ ታይፖሎጂዎች ናቸው ተብለው ይጠቀሳሉ። ታይፖሎጂዎች ማለት ትችላላችሁ በአማርኛ ተምሳሌቶች ብዬ ነው እኔ የምጠራቸው። እና አስደናቂ አስደናቂ ተምሳሌቶች አሉ። ለምሳሌ እስራኤላውያን ከግብፅ መውጣታቸው ጌታ ኢየሱስ ክርስቶስ ህዝቡን ከኃጢአት የማዳን ምሳሌ መሆኑ እስራኤላውያን የኤርትራን ባህር መሻገራቸው ተከፍሎ እኛ የዜግነት ለውጥ ማድረጋችንን የሚያሳይ ምሳሌ እንደሆነ፣ የከነአን ምድር መውረሳቸው የመንግስተ ሰማይ አዲሲቱ ኢየሩሳሌም እምንወርስ ሰዎች መሆናችንን የሚናገር ምሳሌ መሆኑ አስደናቂ ነው። መጽሐፍ ቅዱስን በአጠቃላይ ስታዩ እና እዚህ ጋ ቅድም ያስቀመጥኩት ለአብርሃም የተሰጠው ምትክ በግና የጌታ ኢየሱስ ምሳሌነት ቦታው ራሱ ጌታ ኢየሱስ የሞሪያ ተራራ ነው። ጌታ ኢየሱስ እዛ ቦታ ላይ ነው የተሰቀለው። እና ምትክነቱ በይስሐቅ ምትክ በጉ መታረዱ እና ጌታ ኢየሱስ ክርስቶስ በእኛ ምትክ መታረዱ በጣም የሚገርም ነው። ውጤቱ ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ቁጥር 56 ላይ ፈሪሳውያን ተሰብስበው የጥያቄና መልስ ጊዜ በነበረበት ጊዜ ጌታ ኢየሱስ አብርሃም ቀኔን አየ ደስም አለው ብሎ ተናገራቸው እና በጣም ሾክ ነው የሆኑት ፈሪሳውያን። አብርሃም ቀኔን አየ ደስም አለው። የቱን ቀን ነው ያየው? መቼ ነው ያየው? የሚለውን ነገር ዲግ ስታደርጉ የሆነው ነገር በሙሉ ዘፍጥረት ምዕራፍ 22 ላይ ልክ ለይስሐቅ ያንም በግ እግዚአብሔር እንዲታረድ በተካበት ጊዜ ለሰዎች ልጆች በሙሉ ተተክቶ የሚታረደው በግ ጌታ ኢየሱስ ክርስቶስ እንደሆነ የተነገረበት የአብርሃም የተረዳበት ቦታ ነው እና አሁን ዘካርያስ የሚናገረው ይሄ ትንቢት እኔ የምናገረው ነገር ድሮ እግዚአብሔር የተናገረው ነገር እየተፈጸመ ነው አሁን ያለው እያለ ነው። የትንቢቱ ዋና ዋና ሀሳቦች ላይ እየዘረዘረልን ያለው እና አሁን እየሆነ ያለው ነገር ሁሉ ድሮ እግዚአብሔር የተናገረው ነገር ነው። እግዚአብሔር እየጎበኘን ነው፣ እግዚአብሔር ይጎበኘናል። እግዚአብሔር ህዝቡን ባርኳል፣ ይባርከናል። ህዝቡን አጽናንቷል፣ ያጽናናናል። የሚልም መልእክት ነው እየተናገረ ያለው እና እኔ አሁን ይህን ሳስብ በሶስተኛ ደረጃ የምናገረው የዘካርያስ ትንቢት ዝርዝር በረከቶች በሚል ርዕስ ጥቂት ነገሮችን መናገር እፈልጋለሁ። ተመልከቱ አሁን እዚህ ቁጥር ከዚህ ከቁጥር 7 ጀምሮ ከ69 ጀምሮ እንዲህ ብሎ ተናግሯል። ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳን ቀን አስነስቶልን የመዳን ቀንድን አስነስቶልናል። ማዳኑም ከወደረኞቻችንና ከሚጠሉን ሁሉ እጅ ነው። እንደዚህ ለአባቶቻችን ምሕረት አደረገ፣ ለአባታችን ለአብርሃም የማለውን መሐላውን ቅዱስ ኪዳን አሰበ እያለ ይዘረዝራል እና የትንቢቱ ዝርዝር በረከቶች ምንድን ናቸው? የመጀመሪያው ዝርዝር በረከት የሚቀጥለው ስላይድ ላይ ይሻገራል። ይሄኛውን ነጥብ ይዤ የመጀመሪያው በረከት በዳዊት ቤት የመዳን ቀንድን አስነስቶልናል። አሁን የሚናገረው ዘካርያስ ስትመለከቱ እግዚአብሔር በዳዊት ቤት ውስጥ ማለት ጌታ ኢየሱስ ክርስቶስ ከዳዊት ዘር ነው የሚመጣው፣ ከዳዊት ዘር ግንድ ውስጥ ነው የመጣው እና እዛ ውስጥ የመዳን ቀንድን ነው እግዚአብሔር ያስነሳልን። ይሄ አሁን ከዚህ ከልጄ ቀጥሎ የሚመጣው የዳዊት ዘር ከዳዊት ዘር የሚወለደው የመዳን ቀንድ ሆኖ ነው የሚገለጠው ብሎ ነው የሚናገረው። ጥቂት ላብራራ አላችሁ። ይሄንን ቀንድ የሚለውን ነገር ለማብራራት ቀንድ የእንስሶች የመከላከያ ክፍል ነው። በጎች ቀንድ አላቸው። እነዚህ እጽዋት የሚበሉ እንስሳት ቀንድ አላቸው። ቀንድ የመዋጊያ የመከላከያ፣ የአካል ክፍል ነው እና ቀንድ አገልግሎት ላይ የሚውለው ብርቱ የሆነ ጠላት እኛን ሊወጋ ሊያጠቃ የመጣ ጠላት በሚመጣበት ጊዜ የምንከላከልበት እንስሶች የሚያጠቁበት ኃይላቸው ነው እና ብታምኑም ባታምኑም በዓለም ላይ በተደረጉ ጥናቶች ይሄ በጣም ጠንካራ የሰውነት የአካል ክፍል የሚባለው የመንጋጋ ክፍላችን ነው። በጣም ጠንካራ ነው። ማንኛውንም ነገር መቆርጠምና መፍጨት ይችላል። የማንኛውም እንስሳ እና ራሳችን ደግሞ እንደየ እንስሳቱ በጣም ኃይለኛ ጥንካሬ አለው። አንዳንድ ወፎች ዛፍ የሚበሱት እዚህ ጋ ያለው ጥንካሬ ከመጠን በላይ ጠንካራ ነው ይባላል። ዛፍ የሚበሳ ምንድን ነው አፍ ያላቸው እና እነዚህ እንስሶች ደግሞ በቀንድ የሚከላከሉና በቀንድ የሚያጠቁ እዚ ጋ ያለው የራሳቸው ጥንካሬና ኃይል ከምንም ነገር በላይ ጠንካራ ነው ይባላል። እንግዲህ ቀንድ መከላከያ ነው፣ መዋጊያ ነው። አሁን እግዚአብሔር የመዳን ቀንድን አስነስቷል ብሎ ሲናገር በብሉይ ኪዳን የተነገረ ነገር ነው። እግዚአብሔር እኛ ራሳችንን መከላከል በማንችልበት ጉዳይ ራሳችንን ተዋግተን ነፃ ማውጣት ወይም ደግሞ ማዳን በማንችልበት ሁኔታና አደጋ ውስጥ ጣልቃ ገብቶ ስለኛ ይዋጋል የሚለውን ሀሳብ ነው የሚናገረው። እግዚአብሔር ተዋጊ ነው ይላል መጽሐፍ ቅዱስ። ደግሞም ኃይለኛ ነው፣ አሸናፊ ነው። ስለዚህ እኛ የማንችለው ነገር ውስጥ ገብቶ ጠላታችንን አድቅቆ ተዋግቶ፣ በኃይለኛ ቀንዱ፣ በማዳን ቀንዱ እኛን የሚያድን አምላክ መሆኑን የሚናገርበት ክፍል ነው። እና ከምን ከምንድን ነው የሚያድነን የሚለውን በሚቀጥለው ቁጥር ላይ ነው የምታዩት። ሰባ አንድ ላይ ማዳኑም ይላል የመዳን ቀንድ አስነስቶልን ማዳኑ ከወደረኞቻችንና ከሚጠሉን ሁሉ እጅ ነው። አያችሁ፣ ዘካሪያስ የሚናገረው እኛ የሰው ልጆች የእግዚአብሔር ቤተሰቦች እና ማንኛውም የሰው ልጅ ሁለት አይነት በሁለት መልክ የተገለጹ አስጨናቂ የሆኑ ጠላቶች አሉብን እና ወደረኞች አሉብን ነው የሚለው። ወደረኞች አሉብን። ይህንን የእንግሊዝኛውም የግሪኩም የግሪኩና የእንግሊዝኛው የሚናገረው ጠላቶቻችን ብሎ ነው እና ወደረኞቻችን ናቸው ተብሎ ነው በአማርኛ የተናገረው። ተገዳዳሪዎቻችን ናቸው፣ ተፎካካሪዎቻችን ናቸው። የሚገዳደሩን የሚለው በተፈጥሯችን ውስጥ ካለው ስሜት ፍላጎት ጋር አብሮ የሚሄድ እግዚአብሔርን፣ ቅድስናውን፣ ጽድቁን፣ መንግስቱን እንዳንካፈል በመሃል ገብተው የእኛን አቅጣጫና የእኛን መንገድ ለማስቀየስና ለራሳቸው ጥቅም አውለውን መጨረሻችንን ጥፋት ላይ እንዲሆን የሚያደርጉ ጠላቶች አሉብን። እነዚህን ጠላቶች በገዛ ኃይላችን መወዳደር፣ መገዳደር፣ ማሸነፍ፣ ማስገበር፣ ማለፍ አንችልም እና ስለዚህ ወደረኞች አሉብን እና ከነዚህ ከወደረኞቻችን ከአቅማችን በላይ ከሆኑት ኃይለኞች ለማዳንኛን የማዳን ቀንድ ይዞ ተነሳ ጌታ ኢየሱስ ነው የሚለው እና ሁለተኛ ደግሞ የሚጠሉን እጅ ነው ያለው። የወደረኞቻችን እጅ እና የሚጠሉን እጅ እጅ የሚለው ለሁለቱም ነው የሚያገለግለው እና የሚጠሉን ይገርማችኋል። አሁን እኛን የሰው ልጆች ብታምኑም ባታምኑም የሚጠሉን እጅግ በጣም ብዙ ነገሮች አሉ በዚህ ምድር ላይ። ሰዎችም ይጠሉናል ኦፍኮርስ። ግን ሁለት እኛን የሚጠሉን ነገሮች አሉ በደንብ የተረጋገጠልን እና አንደኛ ኃጢአት ራሱ እኛን ይጠላናል። ኃጢአት በሰው ውስጥ ይሰራል ግን ኃጢአት የሚሰራውን ስራ በሙሉ በውስጣችን ሲሰራ ለእኛ ለጊዜው የሚያስደስት ነገር ይምሰል እንጂ መጨረሻችንን የሚያጠፋ መቶ በመቶ የጥላቻ እኛን የመጥላት ስራ ነው ኃጢአት በውስጣችን ቢሰራ የሚሰራው። ሁለተኛው በኃጢአት አማካኝነት በሰው ውስጥ ገብቶ ሊያጠፋን የሚሰራ ጠላታችን ሰይጣን ነው። ስለዚህ ሁለት ጠላቶች አሉን፣ ሰይጣንና ማ ኃጢአት እና ሌሎችም ጠላቶች አሉን፣ ሞትና ሲኦል። እነዚህ ነገሮች ጠላቶቻችን ናቸው። ከሞትና ከሲኦል ከኃጢአት እና ከሰይጣን በራሳችን ኃይል መዳን አንችልም። ይሄ የታወቀ ነገር ነው። ከሞትና ከሲኦል ከሰይጣንና ከኃጢአት መዳን የምንችለው በጌታ በኢየሱስ ክርስቶስ የማዳን ስራ ብቻ ነው። ታያላችሁ። የትንቢቱ ዝርዝር በረከት። አሁን ትንቢቱን እየተናገረ ያለው እግዚአብሔር፣ ድሮ ሲናገር ነበር። የተናገረውን ነገር አሁን ፈጽሞታል። ግን እዚህ ጋር እየፈጸመ ያለው እግዚአብሔር እኛን ለማዳን የማዳን ቀንድን ነው ያስነሳልን፣ እና ስለኛ ሊዋጋ ስለኛ ሊጣላ ስለኛ ጦርነት ሊገጥም እግዚአብሔር ከጠላቶቻችን እና ከወደረኞቻችን ሊያድንን ነው ይህንን ያደረገው። እና የትንቢቱ ዝርዝር በረከት ይህንን ነው የሚያሳየው። እግዚአብሔር ስለ ታላቅ ፍቅሩና ስለ ቸርነቱ የተመሰገነ ይሁን። አሁን በሁለተኛ በሚቀጥለው ነጥቤ ላይ የዘካሪያስ ትንቢት ዝርዝር በረከቶች ሁለተኛውን እናገራለሁ። ቁጥር 74ና 75ን እገልጠዋለሁ ቁጥር 74 እና 75 ላይ እንደዚህ ይላል። በእርሱም በዚህ በማዳን ቀንድ በማዳን ኃይል ከጠላቶቻችን እጅ ድነን፣ በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ በፊቱ እንድናገለግለው ሕይወትን ነው ሰጠን፣ ወይም ስጦታን ሰጠን ብሎ ነው እየተናገረ ያለው። በጣም የሚገርም የበረከት ዝርዝር እዚሁም ውስጥ አለበት። አንደኛው እግዚአብሔርን የማገልገል ነው። ዋናው 74 እና 75 ላይ የተጠቀሰው ከጠላቶቻችን የመዳን ውጤቱ ምን አይነት ህይወት ውስጥ ነው የሚያመጣን? አገልግሎት ህይወት ውስጥ ነው የሚያመጣን። እና ይገርማችኋል፣ እግዚአብሔር አምላክ በእውነት እንዳዳናቸው የሚያውቁ ሰዎች እና መዳናቸውን በትክክል ከእግዚአብሔር የተቀበሉ ሰዎች ወዲያውኑ በአይምሯቸውና በልባቸው የሚመጣው ነገር ይህንን ያዳነኝን ከሞት ከሲኦል እና ከኃጢአት እና ከሰይጣን እጅ መንጋጋ ነጥሎ ያወጣኝን እግዚአብሔርን አገለግለዋለሁ ወደሚል ውሳኔ ነው የሚመጡት። እግዚአብሔርን እና ማዳኖን የማያውቁ ሰዎች ሊያገለግሉ አይችሉም እግዚአብሔርን በምንም አይነት መንገድ ስለዚህ እዚህ ጋር የሚናገረው ነገር በጣም ወሳኝ ነው። በእሱም ከጠላቶቻችን ድነን በዘመናችን ሁሉ እንድናገለግለው ሰጠን ነው የሚለው እና አገልግሎት የሚባለው ነገር ከደህንነት በኋላ በሰዎች ልብ ውስጥ የሚቀመጥ እና እግዚአብሔርን ወክሎ የእግዚአብሔርን ቃል የእግዚአብሔርን ትእዛዝ፣ እንደ እግዚአብሔር ቃል እንደ እግዚአብሔር ፈቃድ ወክሎ መገኘት ማለት ነው። እግዚአብሔርን የማያውቁና እግዚአብሔርን በእውነት የማዳን ኃይሉን ያልቀመሱ ሰዎች ሊያገለግሉት አይችሉም። እግዚአብሔርን ሳይድኑ የሚያገለግሉ ሰዎች ውሸታሞች ናቸው። እግዚአብሔርን መወከል አይችሉም። ማዳኑን በእውነት መናገር አይችሉም። እዚህ አሁንም አንዳንድ ነገሮችን ልናገር። ኢትዮጵያ ውስጥ ብዙ ሰዎች ሲናገሩ የሰማሁት ነገር አለ። ለጌታ ለኢየሱስ ልቤን ሰጠሁት፣ ህይወቴን ሰጠሁት ይላል። ይሄ መጽሐፍ ቅዱሳዊ አባባል አይደለም። ለጌታ ለኢየሱስ ልንሰጠው የምንችል ህይወት የለንም። ህይወታችን በኃጢአት፣ በአመፅ፣ በርግማን የተጨማለቀ ነው። ይህንን ጌታ ኢየሱስ አይቀበልም። ይህንን ሊቀበል የሚችለው በማዳኑ ላይ ስንታመንና በማዳን እውነቱና ኃይሉ ላይ ታምነን ንስሐ ገብተን ኃጢአቴን ይቅር በለኝና በእኔ ህይወት ውስጥ ተመላለስ ብለን ወደ ጌታ የማዳን ስራ ስንመጣ ነው። ለጌታ ህይወቴን ሰጠው ያሉ ሰዎች ብዙዎቹ በእውነት ቆሞ አላየሁም። እኔ ንስሐ ሳይገባ እውነተኛ ንስሐ ከኃጢአታችን ከበደላችን መዳን ሳናገኝ ልናገለግለው አንችልም። የምናገለግል ከሆነ አገልግሎታችን ውሸት ነው፣ ቀጣይም አይሆንም። ስለዚህ አሁን ዘካርያስ የሚናገረው ይሄ የትንቢቱ በረከት ከጠላቶቻችን እጅ ስለዳንን እናገለግልሃለን። አገልግሎት የመዳን ውጤት ነው። እና አገልግሎት የዳኑ ሰዎች በእግዚአብሔር ፊት የሚያቀርቡት ነገር ነው። አገልግሎት የሱን ሐሳብ፣ የሱን ዓላማ፣ የሱን እቅድ በመግለጥ የሚደረግ ነገር ነው። የህይወት እንቅስቃሴ ነው። አገልግሎት ለህዝቡ ሁሉ ለዳኑ ህዝብ ሁሉ የተሰጠ ነው። ለፓስተርና፣ ለተወሰኑ ምርጦች፣ ለነቢያት ለምናምን የሚባል ነገር የለም። ይሄ የፕሮቴስታንት እንቅስቃሴ ከመጣ በኋላ ሰዎች ወደ መጽሐፍ ቅዱሱ እምነት እንዲመጡ ሲደረግ በመጀመሪያ የተነገረው እኛ ሁላችንም ምኖች ነን የሚል ሀሳብ ነው። ሁላችንም የንጉሱ የእግዚአብሔር አገልጋዮች ነን። አሁን እኛ ጥቂት ሰዎች ስለሆንን ልዩ ልዩ አገልግሎት ዘርፍ ገና አላመቻችንም፣ ግን ህፃናት ቢመጡ እናንተ ሁላችሁም አገልጋዮች ትሆናላችሁ። ሁላችንም እናገለግለዋለን ጌታን። እስከዛ ድረስ ግን በመሰብሰብ እናገለግለዋለን፣ እዚህ በመምጣት በታማኝነት እና እኔ እዚህ ጋ አንድ ነገር ጠቅሻለሁ። ለንደን በነበርንበት ጊዜ ቤተ ክርስቲያን ጠዋትና ማታ እሁድ ስብሰባ አለ። እና እሁድ መገኘት ምን ተብሎ ነው የሚታወቀው? አገልግሎቱን የመደገፍ አገልግሎት ተብሎ ነው የሚታወቀው። እኛ ሁላችንም ድነናል፣ ግን እዛ ቤተ ክርስቲያን መገኘት አገልግሎቱን የመደገፍ አገልግሎት ነው። ራሱ መገኘት መሰብሰብ መደገፍ ነው አገልግሎቱን። እና ማገልገል ነው በሌላ መልኩ። እግዚአብሔርን ማምለክ ማገልገል ነው እግዚአብሔርን። እና ዝማሬውን መዘመር ማገልገል ነው። መስማት፣ መናገር፣ መባ መስጠት ማገልገል ነው። መባ መሰብሰብ ማገልገል ነው። እዛ ጋር ቁጭ ብላ እዚህ ስላይድ ላይ የቀያየረች ከዛ በኋላ ካለቀ በኋላ ስብከቱን ኤክስፖርት የምታደርገው እህታችን እያገለገለች ነው። ሙዚቃ የምትጫወትልን ናንሲ እዚህ አገልግሎት ነው። አም ቶኪንግ አባውት ሰርቪስ ኦፍ ዘ ሎርድ ሶ ዩ አር ሰርቪንግ አስ ሂር ባይ ፕሌይንግ ሚውዚክ። ስለዚህ አገልግሎት ነው አሁን ዘካሪያስ እየተናገረ ያለው። አገልግሎት ስለ ዳንን እየሰጠን ነው። ይሄ ተጨንቀን ተገደን እጃችን ተጠምዝዞ የሚሆን ነገር አይደለም። ፈቅደን የምናደርገው ነገር ነው። እዚህ እኔ አገለግላለሁ፣ እሰብካለሁ እናንተም ትመጣላችሁ። ማንም ያስገደዳችሁ ያስጨነቃችሁ ሰው የለም። አገልግሎት በውዴታ በመዳናችን ያገኘ ነው። አስደናቂ ነገር ነው። ይህንን ነው ዘካርያስ እንደ በረከት እየዘረዘረ ያለው እና አገልግሎት ታዲያ ለስንት ዘመን ነው የሚሆነው? እኔ አሁንም ለንደን በነበርኩበት ጊዜ የሰማሁትንና የተማርኩትን ነው የምነግራችሁ። አሁን እዛ አንድ ትልቅ ቸርች አለ። የሚያገለግለው አገልጋይ ከሰባ ምናልባት አሁን ወደ ሰማንያ ዓመት እየተጠጋው ነው። በጣም አስደናቂ ሰባኪና አስተማሪ ነው። እና ያ ሰው ጡረታ አልወጣም። በዘመናችን ሁሉ ነው እግዚአብሔርን የምናገለግለው በህይወት ዘመናችን ሁሉ እስትንፋሳችን እስካለ ድረስ እና በህይወት ዘመናችን ሁሉ እናገለግለዋለን። የማያቋረጥ አገልግሎት እንሰጣለን። አገልግሎቱ ደግሞ ምህረቱን፣ ማዳኑን ሰዎች ሁሉ እንዲቀበሉ በዓላማ ላይ የተነጣጠረ ነው። ግን አገልግሎቱ የሚከናወነው በምን እንዴት ነው የሚለውን ነገር ዘካርያስ ከበረከቶች ውስጥ ጠቅሶታል። አራት ነገሮችን አስቀምጧል። በዘመናችን ሁሉ አንደኛ፣ ያለ ፍርሃት ሁለተኛ በቅድስና፣ ሶስተኛ በጽድቅ፣ አራተኛ በፊቱ ሆነን እናገለግሏለን። ኦፍ ኮርስ ሶስቱን ነገሮች በፊቱ ሆነን አራተኛውን እንደ አራተኛ ላንወስደው እንችላለን። ግን ያለ ፍርሃት ማንም የኖር ማ ማንም ደስ ይበለው ይክፋው አገልግሎትን ያለ ፍርሃት ነው የምናገለግለው። እኔ ጎጃም በሄድኩበት ጊዜ ግራጅዌት ካደረኩ በኋላ ያው ጌታን ተቀብዬ ስለነበረ እና የጌታ ፍቅር ውስጤ በጣም እየነደደ ስለነበር ለማገኘው ሰው ሁሉ መመስከር ጀምሬ ነበር እና ጎጃም ያሉ ክርስቲያኖች እንደዚህ የሚባል ሰው መጥቶ በቃ ለሳር ለቅጠሉ ይመሰክራል፣ ይሄ በጣም ኮምጫጫ ሰው ነው ብለው ተናግረው ነበር። ይህ ምን አይነት ደፋር ሰው ነው! እኔ ደርግም መፍራት የለብኝም ነግሬያቸዋለሁ። መንግስቱ ኃይለማርያም እዚህ ጋር መትረየስ ደግኖ ኢየሱስ ክርስቶስን ካድ ቢለኝ ግንባሬን ለመትረየስ እንጂ ለመንግስቱ ኃይለማርያም ሀሳብ አልሰጥም ነው ያልኳቸው። እውነት ነው ያለ ፍርሃት። ምክንያቱም የምንወክለው ማንን ነው? የሰማይና የምድርን ጌታ የወደደንን በቀራኒው መስቀል ላይ የሞተልንን ነው። ስለዚህ ፍርሃት የእምነት ውጤት አይደለም፣ ፍርሃት ያለማመን ውጤት ነው። ያለ ፍርሃት እናገለግለዋለን። እንደገና በቅድስና ኃጢአታዊ ልምምድ ውስጥ ሳንገባ፣ ኃጢአታዊ ምኞት ውስጥ ይሄ አገልግሎት ለግል ጥቅሜ ለግል ክብሬ ለማድረግ ሳይሆን፣ ክብሩ ለሱ ጥቅሙም ለሱ እኔ ደግሞ ከኃጢአት ነፃ ሆኜ ነው የምናገለግለው፣ በጽድቅ በትክክል እንደ እግዚአብሔር ቃል በእግዚአብሔር ሀሳብ መሰረት ነው አገልግሎትን የምናገለግለው። እና ደግሞ የሚሆነው ነገር ሁሉ እያየን ነው። በፊቱ ነው፣ በፊቱ ነው። አሁን እኛ እዚህ ተሰብስበን እግዚአብሔር አምላክ ያይናል፣ በመካከላችን ይመላለሳል። ይሄ ምንም ጥርጥር የለውም። መንፈስ ቅዱስ እዚህ አለ። እኔ በደንብ ነው የማምነው እና በፊቱ ነው ያለ ነው፣ በፊቱ ነው የምንሰማው፣ በፊቱ ነው አገልግሎት እያከናወንን ያለ ነው። እና ይሄ የዘካርያስ ትንቢት በረከትም እንደሆነ ላሳሰባችሁ ነው። መጨረሻ ላይ የዘካርያስ ትንቢትና ማሳሰቢያ በሚል የመጨረሻ መደምደሚያ ሀሳቤ ጋር እመጣለሁኝ። ቁጥር 76 እና 77 ላይ ስለልጁ የተናገረውን ትንቢት ታያላችሁ። ደግሞም አንተ ህፃን ሆይ የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በጌታ ፊት ትሄዳለህ፣ ትሄዳለህና እንደዚህም የኃጢአታቸው ስሬት የሆነውን የመዳንን እውቀት ለህዝቡ ትሰጣለህ ብሎ ተናገረው። ነቢዩ፣ ሽማግሌው ነቢዩ ለልጁ ነው አሁን ትንቢት እየተናገረ ያለው። ቅድም ነግራቸዋለሁ ምን አይነት አስደናቂ ክስተት የጌታ የኢየሱስን መወለድ እና የዚህን የመጥምቁ ዮሐንስን መወለድ እንዳጀበ ልዩ ክስተት እንደነበረ ነግሬያቸዋለሁ። በጣም አስደናቂ ነው። ይህንን መገንዘብ ግን ትንቢቱን ሲናገር በቀጥታ እየጠቀሰ ያለው ትንቢተ ኢሳያስ ምዕራፍ 40 ቁጥር 3 እና 4 ላይ ነው። ቁጥር 3 እና 4 ትንቢተ ኢሳያስ 40 ላይ እንደዚህ የሚል ቃል ተጽፎ ታገኛላችሁ። ከ700 ዓመት በፊት የተነገረ ትንቢት ነው። የአዋጅ ነጋሪ ቃል የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ። ሸለቆ ሁሉ ከፍ ይላል፣ ተራራውና ኮረብታ ሁሉ ዝቅ ይላል፣ ጠማማው ይቃናል፣ ስርጓጉጡ ሜዳ ይሆናል፣ ብሎ የሚናገር የአዋጅ ነጋሪ ቃል ተብሎ ተጽፏል። ልክ ይሄ ቃል ነው በመጥምቁ ዮሐንስ ሕይወት ውስጥ የተፈጸመው። መጥምቁ ዮሐንስ የትንቢት ፍጻሜ ነው። ግን ስለ ልጁ ይህንን ትንቢት ሲናገር ነቢዩ ዘካርያስ እያልኩ ነው የምናገረው። አንተ የልዑል ነቢይ ትባላለህ ነው ያለው። እና የማን ነቢይ ነህ? የሰራዊቱ ጌታ፣ ሁሉን የሚችለው፣ በሁሉ ላይ ሥልጣን ያለው ልዑል የሚለው ሶቨሪን የሚለውን ቃል ነው የሚወክለው። እና በሁሉ ላይ ሥልጣን ያለው ሁሉን የሚችል አዋቂ ጥበበኛ የሱ ነቢይ ነው የምትባለው ማለት የእሱ አፍ ነው የምትባለው። እና ነቢዩ መጥምቁ ዮሐንስ እንደዚህ ነበረ ትንቢት ነው የተናገረው የዘካርያስ ስለ ልጁ። እና በሁለተኛ ደረጃ ደግሞ የልዑል ነቢይ ትባላለህ ብሎ መንገዱን ልትጠርግ በጌታ ፊት ትሄዳለህ። ልክ በዮሐንስ ሕይወት የተፈጸመው ነገር ይሄ ነው። መንገድ ጠራጊ ሆኖ ፊት ለፊቱ ጌታ ኢየሱስ ክርስቶስ ከመገለጡ በፊት በአገልግሎት ፊት ለፊቱ እየሄደ እናንተ የማታውቁት የጫማውን ጠፍር መፍታት የማይገባኝ ከኋላይ እየመጣ ነው። እሱ መንሹ በእጁ ነው፣ አውድማውን ያጠራዋል እና እሱ በእሳትና በመንፈስ ያጠምቃል። አሁን ከኋላ እየመጣ ነው ከኔ ተከትሎ እና መንገዱን እየጠረኩ ነው፣ ንስሐ ግቡ፣ ወደ እግዚአብሔር ተመለሱ እያለ መንገድ ሲያዘጋጅ ነበር። እንደገና የትንቢት ትርጉማችን ላይ የሚያመጣንን ሐሳብም ተናገረ። ቁጥር 77 እንደዚህም የኃጢአታቸው ስሬት የሆነውን የመዳንን እውቀት ለሕዝቡ ትሰጣለ። ታያላችሁ፣ የልዑል ነቢይ የተባለ የነቢይ የትንቢት አገልግሎት ያለው ሰው ምን አይነት ሰው ነው? የእግዚአብሔርን እውነትና የእግዚአብሔርን ሐሳብ ለሰዎች አስተምሮ ለሰዎች የመዳን እውቀት የሚሰጥ ሰው ነው። ይሄ የፓስተሮች የቤተ ክርስቲያን አገልጋዮች አገልግሎትና ጥሪ ነው። አያችሁ፣ የእግዚአብሔር ቃል አገልግሎት የሚባለውን ከእግዚአብሔር ቃል ላይ በትክክል እንደ እግዚአብሔር ቃል አውዱን ጠብቀን፣ ሰዋስውን ጠብቀን እና ደግሞ ታሪኩን ጠብቀን የምናስተምር ከሆነ የነቢይ አገልግሎት ነው ያለን ማለት ነው። ከዚህ ውጭ ይሄ የተሰበረ የተሰነጠቀ የሚባለው አገልግሎት የቀልድና የውሸት አገልግሎት ነው። ስለዚህ እዚህ ጋ ለዮሐንስ የተናገረው ነገር ምንድን ነው እያለ ያለው የኃጢአታቸውን ስሬት የሆነውን የመዳንን እውቀት ለህዝቡ ትሰጣለ። ምን ማለት ነው? ታስተምራለ ህዝቡን ሉቃስ ወንጌል ላይኑ ከዚህ ቀጥሎ ምዕራፍ 3 ምዕራፍ አራት ላይ እንደገና ደግሞ ማቴዎስ ምዕራፍ 3 ላይኑ ዮሐንስ በነበረበት ቦታ ሁሉ ላይ ለሰዎች ሲያስተምር ነው የምታዩት። የመዳንን እውቀት ሰዎች እንዲያገኙ እሱ ይናገራል። እግዚአብሔር በመንፈሱ በውስጣቸው እየሰራ ብዙዎች አሁን እዚህ ሉቃስ ወንጌል ላይ ሰዎች ተሰብስበው ጭፍሮች፣ አለቆች፣ ወታደሮች እየተሰበሰቡ ምን እናድርግ? እየሰሙት ምን እናድርግ? እናንተ ከተመደበላችሁ ደሞዝ በላይ አትውሰዱ። ንስሐ ገብታችሁ ወደ እግዚአብሔር ተመለሱ። ሌሎችም እየመጡ ምን እናድርግ? ምን እናድርግ? ይሉት ነበር። እውነትንና የእግዚአብሔርን የመዳን እውቀት ለህዝቡ ይሰጥ ነበር። ይህ የትንቢት አገልግሎት ነው እና መጥምቁ ዮሐንስ እነዚህን አገልግሎቶች በአራቱም ወንጌል ላይ ተጽፏል። በጣም በተለየ መንገዱ ማርቆስ ላይ ተጽፏል። ማቴዎስ ላይ፣ ሉቃስ ላይ ተጽፏል። ዮሐንስ ላይ እንዳውም ትዚላችሁ እንደሆነ ባለፈው ሳምንት ወይም ከጥቂት ሳምንታት በፊት የዮሐንስ ወንጌል ምዕራፍ 3 ቁጥር 36ን ስሰብክ ነበር። ትዚላችሁ እንደሆነ እና ዮሐንስ ነው የተናገረው በልጁ የሚያምን የዘላለም ሕይወት አለው። መጥምቁ ዮሐንስ ነው የተናገረው በልጁ የማያምን ግን የእግዚአብሔር ቁጣ በራሱ ላይ ይኖራል። ይሄ በጣም የሚያስደነግጥ ግን፣ በልጁ ላመኑት ደግሞ ልዩ ደስታና ሰላምን የሚሰጥ አስደናቂ ስብከት ነበር። ዮሐንስ ይሰብክ የነበረው ይሄ የነቢይነት አገልግሎቱ ነበረ እና የመዳን እውቀት ለሕዝቡ አሁንም በአገልጋዮች፣ በእውነተኛ አገልጋዮች፣ በእግዚአብሔር አፍ በሆኑ ሰዎች እየተነገረ ነው። ይሄ በጣም የከበረ አገልግሎት ነው። እና ምናልባት ወደፊት እግዚአብሔር አምላካችን ሰዎችን ሲያበዛ እና የህፃናት አገልግሎት ስንጀምር የህፃናት አስተማሪዎች አንዳንዶቻችሁ ስትሆኑ ደግሞ አገልግሎቱን ስናግዝ፣ ምን ስንል የእግዚአብሔር የትንቢትን የነቢይነትን አገልግሎት ተረክበን ነው የምናገለግለው ማለት ነው። እዚህ ስንመጣ ሰዎች፣ የሚመለከቱን ሰዎች ሁሉ የህያው እግዚአብሔር አምላኪዎች ተከታዮች መሆናችንን ያያሉ። በጣም አስደናቂ ነው። እና የዚህ ሁሉ ዓላማው ምንድን ነው የሚለው ጋር ስመጣ የዚህ ሁሉ ዓላማው በጣም አስደናቂ እውነት ነው። እኛ የሰው ልጆች ከጠላታችንና ከሚጠሉን ከወደረኞቻችን ከሚጠሉን ከሰይጣን፣ ከኃጢአት፣ ከሲኦል፣ ከሞት የምንድንበትን መንገድ እግዚአብሔር አዘጋጅቶ በጌታ በኢየሱስ ክርስቶስ በኩል ወደኛ እንዳመጣ ይሄ አስደናቂ የመዳን ቀንድ የተነሳው የመዳን ቀንድ ብናምነው፣ ብንታመንበት፣ ብንደገፍበት፣ በሱ ላይ እምነታችንን ብንጥል ከነዚህ ከአራቱም ጠላቶች ከኃጢአት ነፃ እንሆናለን። ከሰይጣን እስራት እንላቀቃለን። ሲኦልና ሞት እኛ አያስፍሮንም ምክንያቱም ወደዛ ወደ ዘላለም ሞትና ወደ ሲኦል ስለማንሄድ እና ከዚህ የተነሳ የእግዚአብሔር እውነተኛ አገልጋዮች፣ የእግዚአብሔር ሕዝብ፣ የእግዚአብሔር ተከታዮች ተብለን የምንጨርስ በምድር ጉዟችንን በሰላም አጠቃለን መንግስተ ሰማይ ተከፍቶ የሚጠብቀን ሰዎች እንሆናለን ማለት ነው። የዘካሪያስን ትንቢት እንደዚህ እንድናየው ነው የፈለግኩት፣ በጣም ጠቃሚ ሆኖ ስላገኘሁትና እግዚአብሔር አምላክ ይባርካችሁ።